እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ረቡ ሚያዚያ 21 2012 ዝግጅታችንን ከአሜሪካ ድምፅ ከዋሽንግተን ዲሲ ይጀምረናል። አብራችሁን ከቸው ጥንቅሮች መካከል ሳሙናም ይሰጠኛል፣ ውሃም ይከፍትልኛል። ሌላኛው ደግሞ መብራት ከሌለ በእግሪ በፌዳል እየረገጥኩኝ ሳሙናም ይሰጠኛል፣ ውሃሙ ይከፍትልኛል ማለት ነው። የሰማችሁት ወጣት ካሊድ ናስርን ነው። ኑሯቸው ከእጅ ወደ አፍ የሆኑ ሰዎችን ከኮሮና ቫይረስ ወረርሽኝ ለመጠበቅ መኖሪያ ቤቱን ወደ ጊዜያዊ መጠለያነት ቀይሮ የማቆያ ስፍራ አዘጋጅቶላቸዋል። በምሽቱ ይዘነዋል። በሌላ በኩል ኢዘዲን ካሚል ከአዲስ የፈጠራ ስራ ጋር ብቅ ብሏል። ቢያንስ መቶ ሰው እንኳን በዚህ እንግዲህ የጤና ተቋም በሚያዘው መሰረት አራርቀን በሚለው መንገድ ካደረግን እንኳን ይህን ያህል ሰው ሊይዘል ይችላል ብለን ቦታውን ካልኩሌት አደረግኩኝ። የፈጠራ ባለቤት የሆነው ኢዘዲን ካሚልን ነበር የሰማችሁት። ፈጠራው የኮቪድ-19 ወረርሽኝ በበረታበት በአሁኑ ሰዓት በርካቶች እራሳቸውን እንዲከላከሉ እንደሚያግዝም ተስፋ ሰንቋል። በምሽቱ ይሰማል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩና እኚህንና ሌሎች ለምሽቱ ያሰናዳናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመብራት አብሬያቸው የሚቆየው ኤደን ገረመኔኝ። በቅድሚያ ግን ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች ሀብታሙ ስዩም እንደሚከተሉ ያሰማናል። አመሰግናለሁ፣ ኤደንም ባለፉት 24 ሰዓታት ውስጥ በተደረገው 766 የላብራቶሪ ምርመራ አራት ሰዎች በኮሮና ቫይረስ መያዛቸው ተረጋግጠዋል። በአጠቃላይ በኢትዮጵያ የኮሮና ቫይረስ የተገኘባቸው ሰዎች ቁጥር 130 ደርሷል። በዛሬው ዕለት በተደረገው ምርመራ ቫይረሱ ከተገኘባቸው መካከል ሦስቱ ከ15 ዓመት እስከ 25 ዓመት ዕድሜ ክልል ውስጥ ያሉ ሴቶች ሲሆኑ ከፑንትላንድ ተመልሰው በጅግጅጋ ዩኒቨርሲቲ የአስገዳጅ ለይቶ ማቆያ ውስጥ የሚገኙ ናቸው ተብሏል። ሌላኛው አንዱ ደግሞ ምንም አይነት የጉዞ ታሪክ የሌለው በኦሮሚያ ክልል ምዕራብ ሀረርጌ ዞን ጉባ ኮሪቻ ዞን ነዋሪ የሆነ የ23 ዓመት ወጣት መሆኑንና ሁኔታውን በማጣራት ላይ መሆኑን የኢትዮጵያ የጤና ሚኒስቴር በፌስቡክ ገጹ ላይ አስፍረዋል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ሀገራዊ ምርጫ እስኪካሄድ ድረስ ሀገሪቱን በምን መንገድ ማስተዳደር እንደሚገባ ከተፎካካሪ ፓርቲ አመራሮች ጋር ውይይት መጀመራቸው ተሰምቷል። ውይይቱ በቅርቡ የሥራ ዘመኑን የሚያጠናቅቀውን የተወካዮች ምክር ቤት፣ የአስቸኳይ ጊዜ አዋጅ፣ ሕገ መንግሥታዊ ማሻሻያና ሕገ መንግሥታዊ ትርጓሜዎችን በሚመለከቱ ጉዳዮች ላይ እንደሚያተኩር ተነግሯል። አድማጮች የዚህ ዜና ዝርዝር ዘገባ ከምሽቱ ሶስት ሰዓት በኋላ በሚደመጠው መሰናዶ ይቀርባል። የዩናይትድ ስቴትስ የተለያዩ ግዛቶች ወደ ሥራ ለመመለስ አነስተኛ እርምጃዎችን መውሰድ በጀመሩበት በአሁኑ ሰዓት በሀገሪቱ ውስጥ በኮሮና ቫይረስ የተጠቁ ሰዎች ቁጥር ከአንድ ሚሊዮን መብለጡ ተሰምተዋል። በጆንስ ሆፕኪንስ ዩኒቨርሲቲ ቁጥራ መሰረት ይህ ቁጥር ከየትኛውም የዓለም ሀገራት ተጠቂዎች ቁጥር የላቀ ነው። በዓለም አቀፍ ደረጃ በቫይረሱ የተጠቁ ሰዎች ቁጥር ከሶስት ሚሊዮን ይበልጣል። በኮቪድ-19 ቫይረስ ከ57 ሺህ በላይ አሜሪካውያን ሕይወታቸውን አጥተዋል። በሮይተርስ የዜናው ታሪቅ ቁጠራ መሠረት ቫይረሱ በአውሮፓውያኑ ሚያዝያ ወር በየቀኑ ወደ 2,000 ሰዎችን ገድሏል። አንዳንድ የዩናይትድ ስቴትስ የጤና ባለሥልጣናት በምርመራና መረጃ ማሳወቅ እጥረት ምክንያት በቫይረሱ የተጠቁ ሰዎች ትክክለኛ ቁጥር ይፋ እንዳልተደረገ በመጥቀስ ቁጥሩ ከዚህም በላይ ሊያሻቅብ እንደሚችል ያምናሉ። በሰሜን ሶሪያ አፍሪን ከተማ በሚገኝ የገበያ ስፍራ በፈነዳ ፈንጂ በትንሹ አርባ ሰዎች እንደተገደሉ የቱርክ የመከላከያ ሚኒስቴርና በስፍራው የሚገኙ ነፍስ አድን ሰራተኞች ተናግረዋል። ፍንዳታው የተፈጸመው ከነዳጅ ማመላለሻ ቦቴ ጋር በተቆራኘ ፈንጂ አማካኝነት ነው ተብሏል። የሶሪያ ተቃዋሚ ህዝባዊ ጠበቃ ተቋሚ የሆነው ዋይት ሄልሜትስ ወይም ነጩ ባርኔጣ ተቋም የፍንዳታውን ስፍራ የሚያሳይ ቪዲዮ ይፋ አድርገዋል። አፍሪን በቱርክ የሚደገፉ ተቃዋሚ ተዋጊዎች ቁጥጥር ስር ያለ ከተማ ነው። ተቋሙ በትንሹ አርባ ተጨማሪ ሰዎች ቆስለዋል ብለዋል። ለድርጊቱ እስካሁን በይፋ ኃላፊነት የወሰደ ቡድን ባይኖርም የቱርክ መከላከያ ሚኒስቴር የሶሪያ ኩርዶች ታጣቂ ቡድን በሆነው ዋይፒጂ ላይ ጣቱን ቀስረዋል። አድማጮች ለአሁኑ ያሉን አጫጭር የዓለም ዘገባዎች እነዚህ ናቸው። ሀብታሙ ስዩም ለዜናዎቹ እናመሰግናለን እያዳመጣችሁ ያላችሁት ጋቢና ቪዮኤ ነው አሁን ወደ ቀዳሚው የዕለት ርዕሳችን እንሻገራለን የኮሮና ቫይረስ ወረርሽኝ ከጤና ባሻገር ኢኮኖሚና ማህበራዊ እንቅስቃሴን የሚፈትን መሆኑን ተከትሎ ጠቅላይ ሚኒስትር አብይ አህመድ ምንም ለሌላቸው ማዕዳችሁን አካፍሉ በሚል የመረዳዳት ጥሪ አቅርበው ነበር ይህን ጥሪ ተቀብለው ወደ ተግባር ከገቡት መካከል አንዱ የሆነው ወጣት ካሊድ ናስር ኑሯቸው ከእጅ ወደ አፍ የሆኑ ሰዎችን ከኮሮና ወረርሽኝ ለመጠበቅ መኖሪያ ቤቱን ወደ ጊዜያዊ መጠለያነት ቀይሮ የማቆያ ስፍራ አዘጋጅቷል። ባልደረባችን ስመኝሽ የቆየ ይህን የበጎ ስራ እየሰራ ያለውን ካሊድንና በመጠለያ ስፍራው ገብተው ኑሯቸውን የጀመሩ ግለሰቦችን አነጋግራ የሚከተለውን አሰናታለች። የአዲስ አበባ ነዋሪ የሆነው ካሊድ ናስር። የበጎ ፈቃድ አገልግሎት መስጠት የጀመረው የዛሬ አስር ዓመት ገደማ ለሜሪ ጆይ ኢትዮጵያ የበጎ ፈቃድ አምባሳደር ሆኖ ሲያገለግል ነው። በወቅቱ ሜሪ ጆይ ሁለተኛ ቅርንጫፉን በሐዋሳ እንዲከፍት ገንዘብ በማሰባሰብ ትልቅ አስተዋጽኦ ካበረከቱት ወጣቶች መሀል አንዱ ነበር። ምርጅ ኢትዮጵያ በሐዋሳ የገነባውን ማዕከል የመጀመሪያውን ከግንባታው ጀምሮ የገቢ ማሰባሰቢያ ሩጫዎቹን በማዘጋጀት ሙሉ ጊዜ በየአመት ባሉ የምናቃቸው ታዋቂ ሰዎች ጋር፣ ባለሀብቶች ጋር እየዞሩ ብር ሰብስበን የራሳችንን ጨምረን ተረጆች፣ አቅም ለሌላቸው ደካሞች በዓልን በደስታ ከሌላው ኢትዮጵያውያን ጋር እኩል እንዲያሳልፈው በሚል ረጅም ጊዜ ስንሰራ ነበረ። በዚህ መልኩ የበጎ ፈቃድ ስራን የተቀላቀለው ካሊድ የዛሬ ወር አካባቢ የኮሮና ቫይረስ ወደ ኢትዮጵያ መግባት ጋር ተያይዞ በመንግስትና በጤና ተቋማት የተላለፉት የአካላዊ መራራቅ መመሪያዎች በህብረተሰቡ እለታዊ ገቢ ላይ የሚያሳድረውን ተጽዕኖ ከግምት ውስጥ በማስገባት በጠቅላይ ሚኒስትር አብይ አህመድ የተላለፈውን ምንም ለሌላቸው ማዕዳችሁን አጋሩ ጥሪ ወደ ተግባር ለመቀየር ጊዜ አልፈጀበትም። በቀን ስራ የሚተዳደሩ ግን፣ ቋሚ ማደሪያ የሌላቸውን ሰዎች ከቫይረሱ ለመጠበቅ ሰፊ የመኖሪያ ግቢውን በፍጥነት ወደ ጊዜያዊ መጠለያነት ቀይሮ በአሁኑ ሰዓት ሀያ አምስት ሰዎችን አስጠልሎ ይገኛል። ይሄ ማዕድ ቀርቶ ወይ ደግሞ ቋጥሮ ወይ ደግሞ በየ ለተቸገረ ህብረተሰብ በየቦታ ሄዶ ማድረጉ አብዛኛው ህዝብ እያደረገው ነው እና ከዛ በተሻለ ብዙውን ህዝብ ደግሞ አዌር እንድላያደርግ የሚችል ነገር ምን ማድረግ አለብኝ የሚል ነገር ፕላን አደረግኩኝ። ቢያንስ መቶ ሰው እንኳን በዚህ እንግዲህ የጤና ተቋም በሚያዘው መሰረት አራርቀን በሚለው መንገድ ካደረግን እንኳን ይህን ል ሰው ሊይዘል ይችላል ብለን ቦታውን ካልኩሌት አደረግኩኝ። ካሊድ የጠቅላይ ሚኒስትር እሱና ወንድሙ እረፍት ከሄዱበት አውሮፓ በኮሮና ቫይረስ በፍጥነት መስፋፋት ምክንያት ጉዟቸውን አቋርጠው ተመልሰው ራሳቸውን አግለው ቦሌ አካባቢ የሚገኘው ቤታቸው ውስጥ በተቀመጡበት ወቅት ነበር። በዚያን ወቅት ጊዜያችንን ቤታችንንና ግቢያችንን በማስተካከል እናሳልፍ ነበር የሚለው ካሊድ በጊዜያዊ መጠለያ ውስጥ ያስገባቸውን ሰዎች ያገኛቸው እሱና ወንድሙ ራሳቸውን የማግለያ ቀነ ገደባቸውን አጠናቀው በግቢያቸው ውስጥ የጀመሯቸውን ስራዎች ለመጨረስ የሚያግዟቸው የቀን ሰራተኞች ፍለጋ በተለምዶ የብሶት አደባባይ ተብሎ የሚጠራው ቦታ በወጣበት ወቅት እንደሆነ ይናገራል። እንግዲህ በጣም ከተለያየ የሀገራችን ከተሞች የመጡ አሉ። ከአማራ ክልል፣ ከትግራይ፣ ከደቡብ፣ ከኦሮሚያ፣ በቃ ይሄ ነው ማቲው፣ ከሁሉም ክልል የመጡ አሉ እዛ ቦታ ላይ በቀን ስራ የሚተዳደሩ እንግዲህ። እነዚህ ሰዎች አደባባይ አፋቸውን አውጥተው የጎዳና ተዳዳሪ ነን ብለው በራሳቸው አላመኑም እንጂ ስለሚሰሩ ሲሰሩ በሰሩባት ገንዘብ ያ ይበሉበታል። መኝታ ከዛው ይከፍላሉ፣ ያድራሉ። የዕለት ጉርስ ነው። ከዛ ግን ለምሳሌ አንድ ቀን ስራ ቢያጡ አንገታቸው ላይ የሚጠምጥሟት ጨርቅ ነገር አለች፣ ያችን ፎጣ ዘርግተው ጎዳና ነው የሚያድሩት። ቢኒያም ተክሌ ካሊድ በጊዜያዊነት ካስጠለላቸው የቀን ሰራተኞች መሀል አንዱ ነው። ደብረ ብርሃን ተወልዶ ያደገው ቢኒያም የተሻለ ኑሮ ፍለጋ የዛሬ አምስት ዓመት አዲስ አበባ ከመጣ ጀምሮ የፎቅና የመኖሪያ ቤት ግንባታ ላይ በቀን ሰራተኝነት ተቀጥሮ እየሰራ ለቀን ከመቶ እስከ መቶ ሀምሳ ብር ያገኝ ነበር። ይህ ገንዘብ ከእለት ጉርሴና አንዳንዴ ደግሞ ለቀን ማደሪያ ከመክፈል አያልፍም የሚለው ቢኒያም አሁን ደግሞ በኮሮና ቫይረስ ምክንያት የኮንስትራክሽን ስራ እጅጉን በመቀዛቀዙ ኑሮዬ አደጋ ላይ በወደቀበት ሰዓት ነው ካሊድን ያገኘሁት ይላል። ከካሊድ ጋር የተገናኘ ነው አጋጣሚ፣ እንደዚህ ስራ ፍለጋ የምንቆምበት ቦታ አለ። እዛ ይመጣና ለስራ ይዞኝ ይሄዳል። እና የተወሰነ ጊዜ ከሰራው በኋላ ስራውን ለምን አይነት አላማ እንደሚሰራው ምናምን ይነግረኛል። እና በነገረኝ ነገር በጣም ተደሰትኩኝ። በወቅቱ ደግሞ እንደዚህም እንዳልኩሽ የኮንስትራክሽን ሳይቶች ብዙም ስራ ያቆሙበት ነበር፣ በበሽታ የተነሳ ግማሹም የሰራተኛ ቅነሳ ምናምን አድርገው ትንሽ ስራ ተዳክሞ ነበረ። እና ያንን እየሰራው እያለው አላማውን ነገሬ ለእንደዚህ ለእንደዚህ አይነት ነገር ነው ሲለኝ በጣም ውስጥ የረካ እንዲያውም የሰራውበትን ሳንቲሙላ አልቀበልም እስከማለት እንትን ብዬ ነበረ ኦልሬዲ፣ ያው ስራው ለሚሰራው ያ ሁሉ ነገር እንትን የሚለው ለእኛ እኛን ከዚህ ከመጣው በሽታ ከተለያዩ ችግሮች ለመታደግ ነው እና በጣም ተደስቼ ባለውበት ሰዓት ያው እንደ አጋጣሚ ድሉን አግኝቼ እሱ ጋራ ያው ቤተሰባዊ ዝምድና መስርተን አብረን እየሮን ነው። እንግዲህ አሁን ሰዓት ሌላው በዚሁ መጠለያ ውስጥ ከገባ አስር ቀን የሆነውና ተወልዶ ካደገበት ወለጋ ወደ አዲስ አበባ ከመጣ ጀምሮ ላለፉት አስራ አምስት አመታት የቀን ስራ እየሰራ በጎዳና ላይ ያድር እንደነበር የሚናገረው መሐመድ አህመድ ኮሮና ከገባ በኋላ ደግሞ የቀን ስራውም ቀዝቅዞ የምበላውም ችግር ሆኖ ነበር ይላል። ኮሮናም ከገባም በኋላ እኔም በጣም ስትረስ ላይ ነበርኩኝ። እንዴት በምን አይነት ሁኔታ ነው ይህንን ማሳለፍ ነው የምችለው? ይህ ግድ መሰብሰብ ስለሚጠይቅ በሽታው በጣም በጭንቀት ላይ እያለሁም ነው። እንደ አጋጣሚ ከአንድ ወዳጅ ጋር መንገድ ላይ እየተንቀሳቀስን ወክ እያደረግን ሳለ ነው ስለዚህ ኢንፎርሜሽን ስንሰማ፣ እንደ አጋጣሚ ቢልቦርዱን አገኘ ነው ማለት ነው። እዛ አካባቢ እና በር ላይ ቆመን ነው፣ እንደ አጋጣሚ እሱም ከቤት ወጥቶ ሲወጣ አየን በር ላይ በቃ ያው እንግዲህ፣ ካለው ሁኔታ አንጻር የተዘጋጀው እናንተን ለመሰሉ ወገኖች ስለሆነ ብንሞትም አንድ ላይ ብንኖርም አንድ ላይ መሆን አለበት የሚል አጭር በጣም አስገራሚ ንግግር ነው ከሱ የሰማሁትና በጣም ተደንቅ ያለው። በቀጣይም ተጨማሪ ሰላሳ ሰዎችን ወደ ጊዜያዊ ማቆያው ለማስገባት ዝግጅት እያጠናቀቅኩ ነው የሚለው ካሊድ በአጠቃላይ ሰባ አምስት ሰዎችን የመቀበል እቅድ አለው። የቀን ሰራተኞቹ ወደ መኖሪያ ግቢው ከመቀላቀላቸው በፊት በወዳሴ ዲያግኖሲስ ማዕከል በነፃ የተላላፊ በሽታዎችን ጨምሮ ሙሉ የጤና ምርመራ ይደረግላቸዋል። በመጠለያ ውስጥ እስካሉ ድረስም ለሚያጋጠማቸው ማንኛውም አይነት የጤና እክል የሕክምና አገልግሎት ያገኛሉ። ካሊድ ይህን በጎ ስራ በራሱ ወጪ ቢጀምርም ሌሎች በዙሪያው ያሉ ጓደኞቹ ከድንኳን ጀምሮ አልጋ፣ ፍራሽና ሌሎች የመኖሪያ ቁሳቁሶች እያሟሉለት እንደሆነ ይናገራል። ከማደሪያ በተጨማሪም ሰራተኞቹ የምግብና የንጽህና መጠበቂያ አገልግሎት የተሟላላቸው ሲሆን ወደ መጠለያው ከገቡ በኋላ የኮሮና ስጋት እስከሚያበቃ ከመጠለያው መውጣት አይችሉም ይላል ካሊድ። እንደ ማንኛውም፣ እንደ ቤተሰቤ፣ እንደ እህት፣ እንደ ወንድሞቼ ከኛ ጋር አምነውበት በዚህ ይህን ችግር ጊዜ ከኛ ጋር አብረው ኳራንታይን አድርገው ቤት ውስጥ አርፈው ሊቀመጡ የሚችሉ እና በፈለጉት ጊዜ ግን መሄድ ቢፈልጉ ግን አሰናብተናቸው ወደ ቤት ግን ተመለሰው መምጣት የማይችሉ ምክንያቱም ቅድመ ምርመራ አድርገው ስለሆነ የሚመለሱት ከወጡ እንደማይመለሱ ገልጸን እንደዚያ አይነት ፕላን አደረግን። አያይዞም ሁሉም የህብረተሰብ ክፍል ባለው አቅም ከተረባረበ የኮሮና ቫይረስ በሽታን መግታት እንዲሁም በኢኮኖሚና በማህበራዊ ህይወት ላይ የሚያደርሰውን ጫና መቀነስ ይቻላል ሲል ሌሎችም ያቅማቸውን እንዲያደርጉ ጥሪ ያቀርባል። ለአሜሪካ ድምፅ ለተጠናከረው ዘገባ ስመኝሽ የቆየነኝ ከፌርፋክስ ቨርጂኒያ። ማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ የሚተላለፈውን ጋቢና ቪኦኤ ነው። በመቀጠል በትላንትናው ምሽት ዝግጅታችን የኮቪድ-19 ወረርሽኝ በኢትዮጵያ ማክሮ ኢኮኖሚና ማህበራዊ ሁኔታ ላይ ሊያሳርፍ ስለሚችለው ተጽዕኖ ከፕሮፌሰር አለማየሁ ገዳ ጋር ተወያይተን ነበር። የዚያ ውይይት ቀጣይ ክፍል በመቀጠል ይሰማል። ፕሮፌሰር አለማየሁ በቅርቡ ከአዲስ አበባ ዩኒቨርሲቲ የምጣኔ ሀብት የትምህርት ክፍል በኩል የወጣው ፕሮፌሰር አለማየሁ እንግዲህ የኮቪድ-19 ወረርሽኝ በመላ ዓለም ላይ የመጣ ያደጉ ሀገራትንም የፈተነ ነው። በእርግጥ ኢትዮጵያ እየተከተለች ያለውን ምጣኔ ሀብታዊ ብሔል በመቀየሯ ሊመከት ይችል አይችል እንደሆነ ጥያቄዎች ይነሳሉ። በትንታኔው ላይ ጠቀስ እንዳደረጉት የኢትዮጵያ መንግስት የነጻ ገበያ ነሳቤን በሰፊው መግፋት የጀመረው በቅርብ ሁለት ዓመታት ውስጥ ነው። ይህን ጥቂት ጊዜ በመመልከት የአሁኑን አይነት ድምዳሜ መስጠት አልፈጠንም ወይ የሚል ጥያቄ ይነሳል። አንደኛ አንደኛ ነጻ ገበያ የሚባለው ነገር ርዕስ አለማውጊ ነው እንጂ እውነት አይደለም። ነጻ ገበያ ብሎ ነገር የለም ዓለም ላይ ማንም እንደው ከአውሮፓ በላይ ነጻ ገበያ ላሳር ነው እና ሄደህ ግን የአውሮፓ ኢኮኖሚ እንዴት ነው የሚሰራው ብለህ ዝርዝር ስታይ መንግስት በስነ ስርዓት ገብቶ ገብቶ ይከውነዋል፣ ይመራዋል፣ ይሳተፍበታል። ስለዚህ እኛ እኔ ያስፈራኝ ምንድን ነው እኛ ሀገር ያለን የነፃ ገበያ ግንዛቤ ይሄ የጀማሪ ተማሪዎች የገበያ ኢኮኖሚ አስተሳሰብ ነው። ገና እንትን ገና ኢኮኖሚክስ ስትማር አሁን ነጻ ገበያ ነው ነጻ ገበያ እንጂ ነው ነጋዝ ገበያ ነው ብለህ ብለህ የምናስተምረው ነገር አለ እኔንም ጀመር ማለት ነው። እና ያ ግንዛቤ ላይ ያለን ያለንውና ላይክ የሁሉም ነገር መፍትሄ ነፃ ገበያ ይመስለናል። አለምን በነፃ ገበያ የሚመራ ይመስለናል፣ ግን እውነት አይደለም። አንድ አሁን ያደጉ ሀገሮች ሲያድጉ በደንብ መንግስታቸው ኢኮኖሚ ውስጥ ገብቶ ኢንተርቨንሽኒስት የሚሉት በደንብ ጣልቃ ገባ የሆነ መንግስት ነበር። አሜሪካ እንግሊዝን ብትወስድ ኔዘርላንድ ስትወስድ ስካንዲኔቪያን ካንትሪስ ስትወስድ ጀርመን ብትወስድ መንግስቱ ገብቶ የሆነ ደረጃ ካደረሰው በኋላ ነው ትንሽ ገሸሽ ማለት የጀመረው። ስለዚህ አንድ ከታሪክ መረዳት ያስፈልጋል። የግድ ስህተቱን ደግመህ ስህተቱ ስህተቱ ሲያስተምረህ መማር የለብን ከታሪክ መባል ያስፈልጋል። ሁለተኛ በጣም ደግሞ ለእኛ ቅርብ የሆነ ትምህርት ትምህርት ቤት በአስራ ዘጠኝ ሰማንያዎቹ እና በአስራ ዘጠኝ ዘጠናዎቹ ዓለም አቀፍ ድርጅቶች አፍሪካ ላይ ይሄ ነው የሚያዋጣው ብለው ለሀያ አመት ይህን ነገር አሁን ጠቅላይ ሚኒስትራችን ሊሞክር የሚፈልገውን ነገር ሲያደርጉት ነበር። ውጤቱ ምንድን ነው ብሎ ማጥናት ይፈልጋል። ውጤቱ የአፍሪካን ኢኮኖሚ ማንኮታኮስ ነበር፣ የአፍሪካን መንግስት ማዳከል ነበር። ይሄ ደግሞ እኔ ብቻ ሳይሆን ያልኩት እነዚህ የዓለም አቀፍ ድርጅቶች የገመገሙባቸው ይህን ነገር የገመገሙባቸው መረጃዎች የሚያሳዩት ያ ሙከራ ያ ሙከራ አፍሪካን ልክ የፈረንጆቹ ግሬት ዲፕሬሽን የሚሉት ተዋሳሴ ሰላሳ የነበረው ከፍተኛ ቀውስ አይነት ቀውስ ነው ያመጣው አፍሪካ ውስጥ። እንደውም ይበልጥ ይችላል አፍሪካ ያመጣው። ስለዚህ እኛ መድገም የለብንም ከዚህ መማር አለብን ነው ስለና አጠራሪ ጊዜ ስመልስ ጥያቄ ሁለት አመት እንደውም ብዙ ነው ከታሪክን መማር አለብን ነው። ስለዚህ ይሄ መንግስት ለምን ጽንፍ ይይዛል? አንዴ ነጻ ገበያ ነው ቢሮ ጫፍ ላይ ለምን ይሄዳል? አንዴ ጊዜ ደግሞ በመንግስት ብቻ መካሄድ ያለበት ብሎ ለምን ጫፍ ይሄዳል? ሁለቱንም እኮ አብሮ ማካሄድ ይቻላል፣ ተቀናጅቶ ነው የኔ የኢትዮጵያ መንግስት በአሁኑ ሰዓት እየተገበረ ባለው የመጣኔ ሀብት እርምጃ ምክንያት ኮቪድ-19 ከፈጠረው ጫና ቶሎ ለማገገም ወይም ቶሎ ለማንሰራራት እንቅፋት ይሆናል ብለው የሚጠቅሱት አለ። የለም ጥሩ ነው መስመራቸው፣ የጀመሩት መስመር ጥሩ ነው። እንቅፋት የሚሆነው ምንድን ነው? አሁን መንግስት ይህንን ብር ማሰባሰብና ብሩን ማጥፋት ላይ ብቻ ነው ያሰበው። እኔ እንቅፋት ይሆናል ብዬ የማሳስበው ብሩም ቢገኝ አጠፋፉ ኢኮኖሚውን ሊያናጋ ይችላል። ምን ማለት ነው? ኢንፍሌሽን ሊመጣ ይችላል። የቃ ጥረት ሊፈጠር ይችላል። ግሽበት ወይም የዋንወድነት ሊመጣ ይችላል። የቃ ጥረት ሊመጣ ይችላል። ስለዚህ ተገቢ የሆነ የማህበራዊ አወጣጥ ጎን ለጎን ተገቢ የሆነ የታክስ ፖሊሲ፣ ተገቢ የሆነ የገንዘብ አጠፋፍ ፖሊሲ ወይም አጠቃላይ እኛ ማክሮ ፖሊሲ የምንለው አብይ አብይ ኢኮኖሚ ፖሊሲ አብሮ መተግበር ያሳልገዋል። አለበለዚያ ይህንን አብሮ ካልተገበረ ያናገባታል አጠቃላይ ኢኮኖሚ። ስለዚህ እንቅፋት ሊሆንበት የሚችለው ምንድን ነው? በእውቀት ይህንን መምራት ካልቻለ እንቅፋት ነው። በዚህ ትንታኔ ላይ በአጠቃላይ ምርት ላይ እስከ አስራ አንድ ፐርሰንት ዝቅ ማለት ሊከተል እንደሚችል በግል ሴክተሩ ላይ ደግሞ ወደ ሁለት ነጥብ አምስት ሚሊየን ሰራተኞች ላይም ጫና ሊደርስ እንደሚችል እየጠቃቀሱ አስቀምጠዋል። ምን መደረግ አለበት ነው አሁን መጨረሻ። ሁለት ሁለት ጥያቄ ነው። አንድ ፖለቲካ ነው፣ ሁለተኛውም ኢኮኖሚክስ ነው። ፖለቲካው ምንድን ነው አሁን እገሌ ፓርቲ ነኝ እገሌ ብሄር ብሄረሰብ ነኝ ምናምን ምናምን ምን እገሌ ሰፈር ነኝ የምንልበት ጊዜ አይደለም ማለት ነው ከመንግስታችን ጋር ሁላችን መቆም አለብን እንደ እንደ ህብረተሰብ ይህን የፖለቲካ ጥያቄ ነው ማለት ነው ተቃዋሚ ምናምን ው ሰው ሲኖር ነው ስለዚህ አንድ ከመንግስታችን ጋር አብረን ሁላችን መቆም አለብን እንደ አገር ይሄ ፖለቲካ ሁለተኛ ኢኮኖሚውን ለማገዝ ኢኮኖሚውን ለማንገዝ ይህን ኢኮኖሚ መደገፍ አለበት በዝርዝር ምን መደረግ እንዳለበት ለመጠቆም ሞክሬያለሁ እዚያ ጽሁፍ ውስጥ እና ኢኮኖሚ መደገፍ አለበት። ስንደግፍ ግን፣ መንግስት የጀመራቸው የድጋፍ ስራዎች በእቅድ ደርሶ ችግሩ ማጥፋት በየቀኑ አይደለም መሆን ያለበት በእቅድ አቅደን፣ እሺ ለሚቀጥሉት ሶስት ወር ምን እናደርግ፣ ለሚቀጥለው ስድስት ወር ምን እናደርግ ብለን በስነ ስርዓት እንዲህንን እቅድ ሰርተን ጠቅላይ ለሀገሩን የችግር ጊዜ ዕቅድ አውጥተንለት መምራት ያስፈልጋል ማለት ነው። ዝም ብለን በሚጠፈሩ እሳት በማጥፋት ችግር አይቀረፍም። ከአስቸኳይ ጊዜ አዋጅ ጎን አስቸኳይ ጊዜ ኢኮኖሚ አዋጅ የኢኮኖሚ ዕቅድ አውጥቶ ማሰጠን ያለበት ይመስለኛል። ፕሮፌሰር አለማየሁ ገዳ የመጣኔ ሀብት መምህርና ተመራማሪ ለነበረን ቆይታ እጅግ በጣም አመሰግናለሁ። ደህና ይዋሉ። በጣም አመሰግናለሁ። አብራሽቶን ስለሆናችሁ እናመሰግናለን። እያዳመጣችሁ ያላችሁት ጋቢና ቪይን ነው። የዘጋቢዎች መስኮት ላይ ደርሰናል። ኢዘዲን ከሚል ለጋቢና አድማጮች አዲስ ስም አይደለም። ከዚህ ቀደም የተለያዩ ፈጠራዎቹን አስመልክቶ አብረን ቆይታ አድርጓል። ዛሬ ደግሞ ከአዲስ የፈጠራ ስራ ጋር ብቅ ብሏል። ፈጠራው የኮቪድ-19 ወረርሽኝ በበረታበት በአሁኑ ሰዓት በርካቶች እራሳቸውን እንዲከላከሉ እንደሚያግዝም ተስፋ ተሰንቋል። ከዮናታን ዘብዴዎስ ጋር ተከታዩን ቆይታ አድርጓል። ኢዘድን ከማል በደቡብ ክልል ጉራጌ ዞን ወልቂጤ ከተማ የጉቡሬ አባ ፍራንሶ ሁለተኛ ደረጃና መሰናዶ ትምህርት ቤት የአስራ ሁለተኛ ክፍል ተማሪ ነው። ከጨቅላ ዕድሜው ጀምሮ ከኤሌክትሮኒክስ ቁሳቁሶች ጋር ባያለው መወዳጀቱን ይናገራል። የተበላሹ ቁሳቁሶች ማደስና መጠገን ቀልቡን ይስብ እንደነበረም ኢዘድን አጫውቶኛል። በለጋ ዕድሜው ጀምረው ይኸው የፈጠራ ስራዎቹ መጠናቸው ከሰላሳ ከፍ ማለታቸውን ነግሮኛል። ከነዚህም ውስጥ በፀሐይና በኤሌክትሪክ ቻርጅ አድርጎ የሚሄድ ባለ ሶስት እግር ተሽከርካሪ ሰርቻለው። አምሳ ኪሎ ግራም የሚሆን ክብደት ያለው ነገር በመሸከም ስልሳ ኪሎ ሜትር በሰአት መሄድ ይችላል። በአንድ ጊዜ ቻርጅ ደግሞ ወደ አርባ ስድስት ኪሎ ሜትር መጓዝ ይችላል ማለት ነው። ሙሉ በሙሉ ከካርበን ልቀት ነጻ የሆነና ምንም አይነት ነዳጅ የማንጠቀመው በሶላር ሪኒዌብል ኤነርጂ ከፈለግን ደግሞ በኤሌክትሪክ ቻርጅ አድርገ ነው የሚንቀሳቀስ አይነት ተሽከርካሪ ነው የሰራሁት። ሌላኛው መልቲ ሴክን ዞሎ ሲስተም ነው ይህ መልቲፒ ሴክዮርድ ዶርሎክ ሲስተም የትኛውም አለም ላይ ቁጭ ልዬ ቤቴ ውስጥ ያለውን በር መዝጋትም ሆነ መክፈት እችላለሁ ማለት ነው፣ ምንም አይነት ርቀት ሳይገድበኝ በስልኬ። ይህ ማለት ቤቴ እንግዳ ቢመጣ እኔ ውጭ ሀገር ከሆነ እንግዳውን እዛው ሆኜ በሩን መክፈትም ሆነ ለእንግዳው መዝጋት እችላለሁ ማለት ነው። በተጨማሪም ኔትወርክ በሌለ ሰአት ይህ ሲስተም ላይሰራልኝ ስለሚችል ፓስወርድ በተና አለው። በፓስወርድ በተኑ መክፈትን መዝጋት እችላለሁ። ይሄ በር ከኔ ውጭ የሆነ ወይ ከቤተሰቤ ውጭ ወይ ፍቃድ ከሰጠው ሰው ውጭ የሆነ ሰው ከሶስት ጊዜ በላይ የተሳሳተ ፓስወርድ በሚያስገባበት ሰአት በስልክ ያሳውቀኛል፣ እየተሞከረ እንደሆነ የትኛውን ቦታ ላይ ቢሆን። ሌላኛው ኤክስፋየር የሚል ቴክኖሎጂ ነው የሰራሁት። ኤክስፋየር እሳት አደጋ በሚነሳበት ሰአት ስሞክን ዲቴክት በማድረግ አምስት ለሚጠጉ የቤተሰብ አባሎች በያሉበት በስልክ ደውሎ እሳት አደጋ መነሳትን በስልክ ደውሎ የሚያሳውቃቸውና እየጮኸ ጎረቤት የሚጠራ ቴክኖሎጂ ነው እና በተጨማሪ ደግሞ ለእሳት አደጋዎችን መደወል ይችላል። የእነሱ ስልክ ቁጥር አልተደርጎበት ሲስተሙ ላይ እንደዛ አይነት ቴክኖሎጂ ነው። የእሱ ብቻ ናቸው የተባሉትም የፈጠራ ውጤቶች በኢኖቬሽንና ቴክኖሎጂ ሚኒስቴር የባለቤትነት መዝገብ ላይ እንደሰፈሩና ሽልማት እንዳስገኙትም ለቪኦኤ ጋቢና ተናግሯል። በኢኖቬሽንና ቴክኖሎጂ ሚኒስትር አማካኝነት በሴቭ አይዲያስ ማስመዝገብ ችያለው። ሌሎቹ ተሻሽለው የተሰሩ ናቸው። አንዳንዶቹ ደግሞ ያሉም ጭምር ናቸው። ለምሳሌ በሶላር የሚቴዳ ባለሶስት እግር ተሽከርካሪ ከዚህ በፊትም የተሰራች ናት። ስለዚህ ከዛ ውጭ የሆኑት ወደ አስራ ሶስቶቹ አዳዲስ በመሆናቸው የተመዘገቡ ናቸው ማለት ነው እና በአጠቃላይ የፈጠራ ስራዎች ደግሞ በጠቅላይ ሚኒስትሩ ጭምር በዶክተር አብይ አህመድ ያለፈው አመት ሰኔ ወር ላይ እውቅና ማግኘት ችያለው ማለት ነው። በአለም ተከስቶ ከሰባት ቢሊዮን በላይ ድፍን የዓለም ሕዝብ ያስጨነቀው የኮሮና ቫይረስ ወረርሽኝ፣ ፈጠራ በዙሪያችን የሚከሰቱ ችግሮች ወይም ሳንካዎች የሚወልዱት መፍትሄ ነው ለሚለው ላይ ዘድን አዳዲስ የፈጠራ ውጤቶችን እንድፈጥር ምክንያት ነው የሆነው። የተለያዩ የፈጠራ ስራዎች ሰርቻለሁ። የመጀመሪያው ከእጅ ንክኪ መቶ ፐርሰንት ነጻ የሆነ የእጅ መታጠቢያ ነው። በሁለት አይነት ሲስተም ነው የሚሰራው። በሴንሰርም ሴንስ አድርጎ ሳሙናም ይሰጠኛል፣ ውሃም ይከፍትልኛል። ሌላኛው ደግሞ መብራት ከሌለ በእግሪ በፔዳል እየረገጥኩኝ ሳሙናም ይሰጠኛል። ውሃም ይከፍትልኛል ማለት ነው። ሙሉ በሙሉ በእጅ ሳልነካ ነው የምጠቀመው ማለት ነው። ሌላኛው የፈጠራ ስራ ደግሞ ኦፕን ሶርስ የሆነ ዲዛይን በመጠቀም ነው የሰራሁት የፈጠራ ስራ አይባልም፣ ቬንቲሌተር ነው የሰራሁት የመጀመሪያ ፕሮቶታይፒን በደም የሚያደርግ ቬንቲሌተር ነው የሰራሁት። አሁን ደግሞ በጣም የተሻሻለና ለማስ ፕሮዳክት የሚሆን አይነት ቬንቲሌተር እየሰራሁ እገኛለሁ። አሁን በጣም እያለቀ ነው ፋይናል። ሌላኛው ደግሞ ዶንተች ፌስ ሪማይንደር ነው የሰራሁት። ይሄ ዶንተች ፌስ ሪማይንደር ብዬ ሰየምኩት የፈጠራ ስራ እንደ ሰአት፣ በሁለት እጅ ላይ የሚታሰር ነው። ስለዚህ እጅ ከፍ አድርጌ ፊቴን ለመንካት በማስጠጋበት ሰአት እጅ ፊቴ ሳይነካ ፌንስ አድርጎ እየጮኸ ፊቴ እንዳልነካ የሚያስታውሰኝ አይነት ቴክኖሎጂ ነው። እየጮኸ የሚያስታውሰኝ ሁለቱም እጅ ላይ የሚታሰር ሰአት ቀለል ያለች ሰአት አይነት ናት። ከነቃኝ ነገር አላቸው ሳ እሷን ቀበቶ ላይም በማድረግ ፕሮግራሙ በመቀየር ከሁለት ሜትር በታች ሰው በሚቀርበኝ ሰአት ሶሻል ዲስታንሱ እንዲጠብቅ እየጮኸም ሪማይንድ ማድረግ የሚችል መልቲ ፐርፐዝ አይነት ቴክኖሎጂ ነው ማለት ነው። ስለዚህ ይሄኛው በጣም አዲስ ቴክኖሎጂ ነው። ጉግልም ማድረግ ያለው የሰሩት ሰዎች ምናምን የሉ እና ደግሞ ስፔሲፊካሊ ለዚህ ችግር ተብሎ የተሰራ ነው። ለሌላም ጊዜ ለምሳሌ ወርክሾፕ ውስጥ ሊሆን ይችላል። ፊት መንካት ማይጠበቅብኝ ከሆነ አንዳንዴ ሳላውቀው ጓንት አድርጌ በፊት የምነካበት ጊዜ ሊኖር ይችላል። ስለዚህ ለዛም ከፍተት መጠቀም የምንችለው ነው። ከኮቪድ ውጭ ሞርግን ለኮቪድ ብዬ ሰራሁት ነው ማለት ነው። በምን አይነት መልኩ ነው ተግባራዊ ሊሆን ይችሉት ስራ ላይ ሊውሉ የሚችሉት? ይህ የእጅ መታጠቢያው ከመንግስት ድርጅቶች ጋር በመሆን ለምሳሌ ከወልቂጤ ዩኒቨርሲቲ ጋር በመተባበር ለወልቂጤ ዩኒቨርሲቲ ማስተማሪያ ሪፈራል ሆስፒታል መስራት ችለናል። ለመጀመሪያ ጊዜ ፕሮቶታይፒን በወልቂጤ ፖሊቴክኒክ ኮሌጅ ከሰራሁኝ በኋላ የወልቂጤ ፖሊቴክኒክ ኮሌጅ ለማህበረሰቡ በጣም ብዛት ያላቸው የእጅ መታጠቢያዎች አምርቶ የተለያየ ቦታ ላይ እያስቀመ በጣም እየተጠቀሙት ይገኛሉ ማለት ነው። ከዛም ውጭ በተለያየ ሶሻል ሚዲያ ላይ ሳተዋወቅ ሰምተው የተለያዩ ግለሰቦች ለሆቴል ለድርጅቶቻቸውና ለመኖሪያ ቤት አዘውን እስካሁን በጣም ብዛት ያላቸው የእጅ መታጠቢያዎች ለሽያጭ አቅርብ ያለው ማለት ነው። እንደዚህ መጠቀም ይችላሉ። ይሄ ብዙም ኢንቨስትመንት ማይጠይቅና ዌብሊንግ ስቴሽን ብቻ እየሄድ ማሰራው አይነት ቴክኖሎጂ ስለሆነ ሌሎቹ ግን ኢንቨስትመንት ሊጠይቁ ናቸው። ማሽን መጥተው በማሽን የሚሰሩ ናቸው። ድጋፍ ቢደረጉ ወደ ምርት መሸጋገር የሚችሉ አሁን ለተከሰተው የኮሮና ቫይረስ ደግሞ ከመከላከል አንጻር እንዲሁም ደግሞ ከተከሰተም በኋላ ሰዎችን እንዲያገግሙ ከማድረግ አንጻር ከፍተኛ አስተዋጽኦ ሊኖራቸው የሚችሉ ቴክኖሎጂ ወስዳቸው ማለት ነው። ያንዳንዷን ቀን ሰዓትና ደቂቃ በትምህርቱና በፈጠራ ስራዎቹ ላይ የሚያዘውትረው ይዘድን የፈጠራ ስራዎቹ ጽንሳቸው አንድ ቅጽበት ነበረች። የአራተኛ ክፍል ተማሪ ያለው አካባቢ ሳይንስ መምህራችን ተመሳሳይ የማግኔት ዋልታዎች ይገፋፋሉ፣ ተቃራኒ ሲሆኑ ደግሞ ይሳፋባሉ የሚል ትምህርት በሚያስተምሩን ሰዓት ለምን ፕራክቲካሊ አልሞክረውም በሚል ከዛ ጊዜ ነው ማለት ነው የጀመርኩት። ወደፊት እንግዲህ ምን ለመስራት ነው ያቀድከው? የረጅም ጊዜ እቅድህ ምንድን ነው? ኤሌክትሮ ሜካኒካል ኢንጂነሪንግ ማጥናት ነው የምፈልገው። በተጨማሪ ሶፍትዌር ኢንጂነሪንግ ማጥናት በጣም እፈልጋለው። ገና ብዙ ይቀረኛል። ብዙ ነገር ለየጊዜው የተለያዩ ትምህርቶች ነው ወስዳለው እና እነዛን ነገሮች የሰራ ሰራቸውም በማሻሻል አዲስ ነገሮችን በመስራት ከኢንቬስተሮች ጋር ጆይንት ቬንቸር በመስጠር ወደ ምርትና አገልግሎት እንዲቀየሩ ማድረግ ለሀገሪቱም ለራሴም ሀብት ማመንጨት ሊሆን ይችላል እና ደግሞ ለሱ የሆነ የስራ ዕድል የመስጠር አላማ ነው ያለ ዘድን ከውልቅጠ ፖሊቴክኒክ ከውልቅጠ ዩኒቨርሲቲ እና ከውስጥ ባንክ ውጪ እዚህ ግባ የሚባል ድጋፍ እንዳልተደረገለት ነው የሚናገረው። ዳሩ ግን ቤተሰቦችና ድጋፍ ያደረጉትን ውስን አካላትን አመስግነዋችኋል። ወደፊት ለሚሰራቸው ትልቅ የፈጠራ ስራዎች ግን የመንግስትና የባለ ሀብቶች ድጋፍ ወዳጅነትና ሽርክናን ይሻል። በዋናነት ግን ሁለት አይነት ድጋፍ ያስፈልግኛል ብሏል። ሰርቶ ማሳያ ቦታና ገንዘብ። ለአሜሪካ ድምፅ ራዲዮ፣ ዮናታን ዘብድዮስ አዋሳም ከፋ የያዘች።

አድማጮች የዛሬ ጋቢና ቪኤ ዝግጅታችንን እዚህ ላይ ያጠናቀል፣ እንሰናበታችሁ ነው። በዝግጅቶቻችን ላይ የሚኖሯችሁን አስተያየቶች በፌስቡክ አት ቪኤ አምሃሪክ በትዊተርም ሀሽታግ ጋቢና ቪኤ በመጠቀም እንዲሁም ደግሞ በኢሜይል አድራሻችን ጋቢና ቪኤ አት ቪኤ ኒውስ ዶት ኮም ተጠቅማችሁ አድርሱን። ጋቢና ቪኤ ብላችሁ የኢንስታግራም ገጻችንን ተከተሉ። ፕሮግራሙን በመምራት አብሬያችሁ የነበርኩት ኤደን ገረመው ነበርኩ። ዝግጅቱን በማቀናበር ደግሞ ኤልያስ አስማረ Well <music> ラードのビューエイスが簡単ファンをロモンチ。